አዎን፣ በዚያ በሕይወት አንዴ በሚባል አይነት ገጠመኝ በቅርቡ በኖርዌይ በተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለክብር በበቁበት የኖቤል የሰላም ሽልማት መድረክ ላይ ሁለት የተመረጡ ዘፈኖቿን ለመጫወት የገጠማትን እድል መነሻ በማድረግ ከወጣቷ ድምፃዊት ብሩክታዊት ጌታነ ቤት ጅ ጋር የጀመርነው ነው ወግ በተያዘለቅ ቀጠሮ መሠረት ከምሽቱ ቅንብሮች አንዱ ነው።

ሰላም ገብቶ ሰው ማደሩ። ሰላም ቤቲጂ ከድምፃውያኑ ፍጹም አበረ እና ከመቅደላዊ ክበቦ ጋር የተጫወተችውን አዲስ ዜማቸውን ነበር የሰማ ነው። አሁን ወደ ወጋችን እንመለሳለን። በቀደመ ዝግጅታችን እልባት ካደረግንበት ነው የምንነሳው። ቤቲ እስኪ ወደ ሙዚቃ አወጎች እንዝለቅ። ስለ ሙዚቃ እያወራን ነውና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? ካልተሳሳትኩ እንደ አውሮፓውያን የዘመን አቆጣጠር ወደ 2012 የዛሬ 78 ዓመት ገደማ ነው አደባባይ ወትሽ ስራዎችን ማየት የጀመር ነው እስኪ የህይወት መንገድሽን የሙዚቃ ህይወትሽን አጫውችን። ዘፋኝ መሆን የሚፈልገው ከህጻንነቴ ጀምሮ ነው። ይህ የልጅነት ህልም አንዳንዴ አብረኝ የተፈጠረ ሁሉ ይመስለኛል። ምክንያቱም ምን ያህል ልጅ እንደነበርኩም አላስታውሱም። ለእናቴ ዘፋኝ መሆነው ብዬ ስናገር በተለያየ ቤተሰብ ልጅን አግኝቶ ምንድን ነው ስታድጉ መሆን የምትፈልጉት ነው መጀመሪያ ጥያቄ የምንጠየቀው እንደ ልጅ እና እንደዛ ስትጠየቅ፣ እኔ እያለ ምንም እፍረት ነበረ። ዘፋኝ ነው ዘፋኝ ነው መሆን የምፈልገው ትያለሽ። እኔ ዘፋኝ ነው መሆን ነበረ ከድሮ ጀምሮ ነው ነበረኝ። እዛው ትምህርት ቤት እያለሁ ነው የጀመርኩት። ለጓደኞቼ እንደዚህ ክብ እየሰራ እንዘፍንላቸው ነበረ። ከዛ አንዴ ካርኒቫል ሲዘጋጅ መድረክ ላይ ወጥቼ ዘፍን ያገኘኝ እና እዛ ከዘፍኩኝ በኋላ ሀይዝንኪፓብስፓድ የሚባል የሀይ ስኩል ተማሪዎች ቡድን ነበረ በዚህ አጋጣሚ ልጅ ማይክ አብሮኝ ራፕ ያደርግ ነበረ፣ እዛ ግሩፕ ውስጥ ምን ነበር። በዚያ መድረክ ትምህርት ቤት የተጫወችውን የመጀመሪያ ዜማ ታስታውሸዋለሽ? አዎ፣ የቢትሊ ዩስተንን አሎሎ ይባብዮን ነበር የተጫወትኩት በመጀመሪያ መድረክ ላይ እና ከዚያ የበለጠ እያዝ ወጥተሽ ሄድሽ የተቀላቀልሽ የሙዚቃ ቡድን አለ ወዴት ሄደ? አዎ፣ ራይዚንግ ሰብ ስኳድ የሚባል የወጣት ቡድን ተማሪዎች ጋር ነበረ የምጫወተው የነበረው። የሀይ ስኩል ተማሪዎች ነበርን። ያው አንድ ላይ ሆነን የተለያዩ ትምህርት ቤቶች ካርኒቫል ሲዘጋጅ ይሄድ እንዘፍና። ከዛ እኔ በመሀል ዘሪቱ ከኤክስፕረስ ባንድ አልበማን አውቅታ ስታቆም ኤክስፕረስ ባንዶች ሌላ ሲዘፋ የሚፈልጉ ነበረ ጊዜ ካሱ አስተዋወቀኝና ከነሱ ጋር እነሱ ጋር ስራ መስራት ጀመርኩኝ። መቼ ነው ይሄ? ሀይ ስኩል እያለ ሀይ ስኩል እያለ በሳምንት አንዴ ይፈቀድልኝ ነበረ ሮብ ሮብ እንድጫወት ከኤክስፕረስ ባንዶች ጋር እንደዚህ ነው የ የሙዚቃ ፍራየት የጀመርኩት እዛን ጊዜ ትጫወቻቸው የነበሩ ቀደም ሲል ትምህርት ቤት ውስጥ የተጫወሹን የመጀመሪያ ዜማ አስታውሰሽናል። የዊትኒ ሂውስተንን አዮሎሊስ ላቪን ትጫወተሻል። ከዛ በኋላ ስ የአማርኛ ዜማዎች ናቸው ከ ከኤክስፕሬስ ባንድ ጋር የምትጫወቸው የእንግሊዝኛ ዜማዎች ናቸው። የቀደሙ ምርጫዎች የትኞቹ ነበሩ? ባንድም ላይ ሙሉ የምጫወተው እንግሊዝኛ ዘፈን ብቻ ነበረ እና ኤክስፕረስ ባንድ የፈለጉትም የነበረው እንግሊዝኛ ሴት ዘፋኝ ነበር የፈለጉት። ና ያንም ቦታ ለመግባት ነበረ እዛ የምጫወተው የነበረት አማርኛ መጫወት የጀመርኩ በሙዚቃ ስራዬ በደንብ ከገፋሁኝ ላ ነው ብዙ ጊዜ በእኛ ጀምረ በእንግሊዝኛ ለምን ጀምር ሰዎች የአማርኛ ቅላጤ ትንሽ ከብደናል እና ብዙ መለማመድ ያስፈልጋል። አንዳንዴ ዝም ብሎ በድፍረት እናደርገውና ና እናበላሻለን። ይሄ እንዴት ነው ፈረንጅ ሲጫወቱ ይመስልና በጣም ያሳፍራል። ያሮሮደበያ ቀርቡ መሳሳት ጉ ያሳፍራል እና ያው ትንሽ ጊዜ እንሰጣለን። መልቀቁን ምንተሪ እንግሊዝኛ ወጥቶ ወደ አማርኛ ሙሉ ብልብት ብሎ ከመግባት በፊት በጣም ብዙ ልምምድ እናደርጋለን። ምክንያቱም በቃ እንዴት ነው ሰው ልጅ የራሱን ነገር አሽቶ የሚያሳየው በተለምዶ እንግሊዝኛ በጣም ስለምናዘወት ያኛው ውስጣችን ይገባና የአማርኛው ውስጣችን ቢሆንም ግን ማውጣቱ ላይ ትንሽ ግር ይለናል። መለማመድ ይፈልጋል። ማመጃ ጊዜ ያስፈልገን ነበር ና ብዙ ስራዎች ከሰራሁኝ በኋላ ነው ወደ አንድ አምስት ስድስት ዓመት በእንግሊዝኛ ዘፈን ከታወኩኝ በኋላ ነው ወደ አማርኛ መግባት የጀመርኩት። የአማርኛው በር በየት ተከፈተ? የትኞቹን ዘፈኖች መጫወት ጀመርሽ? ወደ አማርኛው ስትቀይር እንዳልሽው ባጫዋት፣ ስልቱም ይሁን ድምፅ አወጣጡ ሙዚቃ የራሱ ጠባይ አለው። እንደው ሙዚቀኛም ባይሆን ለተራ ሰው የሁለቱን ሙዚቃ ባህሎች ጠባይ መረዳት ይቻላል። እና እንዳልሽው ቀስ እያልሽ ወደዚህ ስትመጪ ቤት በኩል በሩ ተከፈተ። የማንም ሙዚቃ የትኛውን መጫወት ጀመረች? አማርኛ ገፈ መጫወት ስጀምር በማህሙድ አህመድ ከአንቺ በቀር ሌላ በሚለው ነው። ሌላ ደግሞ የቴድሮስ ታደሰ ግርማ ሞገሴ ስለዚህ ነበረ የጀመርኩት። ግሮም የሙዚቃ ህይወትሽ ወደ ኋላ ብዙ ይሄዳል። ከልጅነት ጊዜሽ ነው የሚጀምረው። በአንድ ወቅት የሙዚቃ ሰው እንደምትኝ ድምጻዊት እንደምትኝ ታልሚ ነበርና ቀላል ነበረ መንገዱ፣ በግልሽም ሆነ በቤተሰብ በአንድ በኩል በትምህርት ገፍተሽ ቤተሰብ የሚመኘው ምናልባት አንዳንዴ ሌላ ይሆናል። ቀድሞ አብሮዎች ከተረዱ ግራና ቀኝ የምታስኬጅበትን መንገድ ሊረዱ ይችላሉ። እንዴት ነበረ በቤተሰብ የነበረው ተቀባይነት? ሙዚቃን በጣም እያጠበቅሽ ስቴጂ ምን ይጠበቅብሽ ነበር ቤት ውስጥ ቤት በጣም ድጋፍ አለኝ እናቴን በጣም በጣም የሚንበጣ መሆኑ ስላት ትምህርትሽን እስካላቋረጥሽ ድረስ ምንም ችግር የለውም ያለችኝ በሳምንት አንድ ቀንም ኤክስፕሬስ ባንዶች ጋር እንዲሰራ ስትፈቅድልኝ ያው ውጤትሽ ከቀነሰ ግን ይህ ነገር ይቀራል በሚል በሚል እምነት ነበረ የምጫወተው የነበረው እና ለእኔ ረጅም እንደውም ትምህርት ቤት በነበርኩበት ጊዜ እንደ ሆቢ ነበረ። ወስጥ በቃ እንደ መዝናኛ እንደ እረፍ የማገኝበት አይነት ነገር አድርጌ ነበር። ግራጁዌት ካደረኩኝ በኋላ ነው ሙሉ ለሙሉ ጊዜም በሙሉ ሙዚቃ ላይ ትኩረት ያደረኩት እና የዛንን በጣም ድጋፍ ነው ያለኝ ከቤተሰብ፣ እንጂ እንትን የለኝም የተቃውሞ ነገር ምንም አልነበረኝም። በአጠቃላይ በትልይ እኔ በጣም እድለኛ ነኝ እላለሁ። ምክንያቱም እንግኛ ዘፈን ሀይስኩል ራሱ እያለውን መድረክ ላይ የመጫወቱ ድል አግኝቼ ነበር እና ትልቅ እድል ነው። አሁን ለሁኔ መክሰ ፈልቃለሁ፣ እንደዚህ ማድረግ ፈልጋለሁ የሚል በጣም የተለያዩ ወጣቶች ያገኛለሁ እና መንገድ ብሎ ሆነ ለማስረዳት ይከብዳል። ምክንያቱም ሁላችንም መስመር የያዘ ኢንዱስትሪ የለም ሀገር ውስጥ ና እንደዚህ ተከተሉ፣ እንደዚህ በሉ የሚባል ነገር የለም። እኔ በአጋጣሚዎች ነው እንደዚህ መስ የቻልኩት እና እኔ በግሌ በጣም እድለኛ ነ። ያው ምን ፈተና የለውም ማለት አይደለም ግን በጣም ቀላል ነበረ። አንዳንድ ፈተናዎች እንደ ፈተና ብዬ ላወጣቸው የምችላቸው እንደውም አልበም ማውጣት ትንሽ አስቸጋሪ ነው። ምክንያቱም ሬከርድ ሌብልም የለም። አልበም ከሰራም በኋላ ስፖንሰሮች መፈለግ አለብን። እግዚአብሔር ይመስገን አሁን እንደውም ማናጀር ስላለኝ የሥራዬ ኃላፊነት ሸክሙ ሁሉ በጣም ቀሎልኛል። ብዙ ነገሩን ማናጀር የጨሩ ስለሆኑ የሚሆነው። ማናጀርን ከማግኘት በፊት ግን እንደ ጀማሪ በጣም ያደክም ነበረ። ምክንያቱም ስፖንሰር መፈለግ አለ። ስፖንሰሮቹ ደስ ላይላቸው ይችላል፣ ማለትም ዘፈኑን ላይወዱት ይችላሉ። ምን አይነት ነገር ቆንጆ ሊሆን እንደሚችል እኔም አላውቅም። ብዙ ነገሩ ከባድ ነበረ መጀመሪያ ላይ። ከዛ በኋላ ግን አሁን በጣም በጣም ቀሎ በጣም የተዝናነው የምሰራው ስራ ሆነ። አሁን የሚከብድ ነገር ብዬ እንደው ካወራሁኝ የረጅም ሰአት ማጥራት አለብን፣ ለስራችን ትኩረት መስጠት አለብን። እኛ ደግሞ የስራው ባህሪው ግዴታ ነው እና ይህን ወድጄ የማደርገው ነው። ለዚህ እንደ ድሮው የነበረው ከባድ ፈተናዎች በጣም ቀን። ይህም የሆነበት ያው ማናገር ከማግኘት እየተነሳ ነው። አንድ ስራ ፕሮፌሽናል የተያዘ ሲሄድ ብዙ ነገሮች እየቀለሉ ይሄዳሉ። ስለ ሙዚቃውም ኢንዱስትሪ ነካ አድርገሻል። የሙዚቃ ገበያ በዓለምም ደረጃ ባህሪው ተቀይሯል። የሙዚቃ ህትመትም ይበልጡን በግል የሚሰራ ሆነዋል። በተለይ በኢትዮጵያ ውስጥ ያለው ሁኔታ መልኩ ይበልጥ እንደተቀየረ እረዳለሁ። በዚህ በዩናይት ስቴትስ መሰረት ያለው የሙዚቃ ኢንዱስትሪ ከመሰረቱ ተቀይረዋል። የቴክኖሎጂው ስጦታ ፈተናም ነው ቀላቅሎ የመጣውና በተለይ አዲስ ለሚመጡ ድምፃውያን ፈተናው እጥፍ ድርብ ነው። የታወቀ ሲሆን ገበያ ላይ የሚኖረውን እድል ያሰፋልና ብዙዎች ስራዎቻቸውን መሸጥ የማይችሉበት ቦታ ደርሰዋል። እንዴት ነበር የመጀመሪያ ህትመት ሲወጣ ቅድም ያልሽው ያልታወቀ መንገድ ነበርና ሁሉንም አጋዦች የምትፈልጊበት ማናጀር በሌለች ሰዓት ምን ይመስል ነበር? የመጀመሪያ ስራሽ ሲወጣ የቱን ያህልስ ሰው እጅ ደርሷል? አንዳንዶቹ አሁን በመድረክ የተጫወሻቸው ሀገሬና ሲንጃ ለዳ እንደ አዲስ መሰማት ጀምረዋል። እስኪ ንገሪና ያው በአጠቃላይ የሙዚቃው ነገር በአለም በሙሉ ተቀይሯል። ነገሮች በሙሉ አሁን ኦንላይን ሆነዋል። እኛ ሀገር ደግሞ ገና ያ የኦንላይን ገና አልመጣም እና ከቪዲዮ ፖስት ከማድረግ ጀምሮ ጥገኝነቱ ደ እንፈልጋለን የሚያግዘን ሰው እንፈልጋለን። ምክንያቱም የዩቱብ ጅ ያለው ብር የሚከፈልበት ለፔጅ ለመክፈት ሞስክል ካድ ያስፈልገዋል ያ ያን እዛ ሲስተሞች አለመኖራቸው ትንሽ ሙዚቃችንን ጎርቶብናል። በጎን ደግሞ የሲዲ ማርኬት በጣም መቀዛቀዝ ሰው በስልኩ ነው ዘፈኖችን ማግኘት የሚፈልገው ወይንም ደግሞ በፍላሽ ነው በሶፍት ኮፒ ነው ብቻ በአጠቃላይ የሚፈልገው እና እንደዛ መሆኑ ከሲዲን ሽያጭ ላይ በጣም ከምናገኘው ጥቅም በጣም ቀንሷል። እና ብዙ ጊዜም በዘፋኝ ትኩረት የምናደርገው እንደውም አልበም ስናወጣ አልበሙም በቃ ተሰማና ከተወደደ ኮንሰርት እንሰራለን ብለን ያው ኮንሰርት ነው ትርፋት ሆኖ ግን ልክ እንደ ጀማሪ ቅድም እንደ ጀመርኩልህ አልበም ስናወጣ የመጀመሪያ ሲሆን በጣም ፈታኝ ይሆናል። ምክንያቱም አምኑ የሚያሳትን ስፖንሰሮች ነው ማግኘት ያለብን እና በአብዛኛው ጊዜ ቢራ ድርጅቶች ምክንያቱም እንደሱ ናቸው። ከሙዚቃ ጋር ቀረብ ወደ ያሉት ሌሎች ድርጅቶች ጥቅሙን ብዙም ልብ አላሉትም። የኮካ ድርጅትም የራሱ ፕሮግራም በሆነ መልኩ ነው እንጂ እንደዚህ አልበም ስፖንሰር አድርጎ የማውጣት ቅድ የለውም። በአብዛኛው የሚሰሩ የቢራ ድርጅቶች ናቸው እና እነሱ ደግሞ በዋነኝነት ደረጃ ያው ሙዚቃን ማሰማት አደግሯቸው ለዚህ እንደዛ መሆኑ ትንሽ ለዘፋኞች ያስጨንቅ ነበር። ምክንያቱም አልበም ከተሰራ በኋላ እንደገና ደግሞ በየቢሮ ሲሄዱ የተሯሯጡ ማሰማት የሚወደዋለ የማይወደዋለ ብቻ የመሳሰሉት ትንሽ ከባድ የሆኑ እንደ ዘፋኝ ዘፈን መስራት ነው እንጂ ከዛ ደግሞ ቢሮ ሄዶ ተነጋግሮ ተዋብሎ ጨርሶ

እነዚህ ፈካኞች ነበሩ። ቤቲ፣ እስኪ መነሻችን ወደ ሆነው መድረክ ልመልስሽ ና እነኚህ ሁለት ዜማዎች ውክልናቸውም ለሌሎች ቅርብ በሆነ መንገድ በአማርኛ እየተጫወትሽ የኦሮምኛ ሙዚቃን አክለሻል። አልባሳቱ፣ የጸጉር አሰራሩ፣ በሙዚቃ አጫዋቱ መድረክ ላይ ያሳየሻቸው ነገሮች፣ ልታሳይ የሞከርሽ እየተቻለውን ያህል ብዙ ባህሎችን ማምጣት የቻለ መሆኑን አንዴ በቴሌቪዥን መስኮት ለተመለከተው ቅርብ ነው። እስኪ አጫውቼን ስለ እነኝ ሙዚቃዎች ገፋ አድርገን እንጫወት። በተለይ ሀገሬ በየትኛውም ሰዓት በየትኛውም ቦታ ትክክል መሆን የሚችለውን ያህል ኢትዮጵያ ውስጥ ምስቅልቅል ያሉ ሁኔታዎች ባሉበት፣ ከዛሬ የተሻለ ትክክለኛ ቦታ የሚያገኝ አይመስለኝም። ኮርኳሪ ጠያቂ ስሜት ነው የማየው። ይሄ ብቻ ነው ወይ አገር ይላል። ለዚህ ነው ወይ ሞቱለት ለዚህ ነው ወይ የምንሞተው ይላል። በጣም የመሰጠኝ ስንኞች ያለው፣ ለዘፈንም የተለመደ አይነት አይመስልም ግጥሙ እንዴት ተጻፈ በማ ተጻፈ መቼ ነው የተጻፈው ሀገሬ ግጥምም ዜማም ቅንብርም የደረሰው ያምሉ ሞላ የተባለ ልጅ ነው ሙሉ አልበሜን ያቀናበረልኝ እና ብዙ ዘፈኔን አልበሜ ውስጥ ልጅ ነው ያምሉ ሞላ ማለት ዘፈኑ ልክ ነህ እኔም ራሴ ሰማሁት ቁጥር እንደውም መጀመሪያ አካባቢ ለመጽፈን ለመቀዳት ስሞክር እንባ ይተናነቀኝ ነበረ ምክንያቱም የእውነት ከልብ የሚሰማኝ ነገር ስለነበረ የዘፈን አካሄዱ መጀመሪያ አንድ ጥያቄ ነው የሚጠይቀው። ምክንያቱም ብዙ ጊዜ አንዳንዴ ስላለን ስለ ሀገር ሀብት ብቻ እናወራለን ስላለን አየር፣ ስላለን የተዋቡ ቅርሳ ቅርሶቻችን ብቻ እናወራና ትኩረታችን ወደዛ ጋር እናደርጋለንና እና ግን የኛ ብዙ መስዋዕትነት የተከፈለላት ሀገር ነች ኢትዮጵያ ና ግን በዛ ብቻ ነው ወይ መስዋዕትነት የተከፈለላት? በዋነኝነት ዘፈኑ ጥያቄ ማርጎ ማንሳት ፈልገውና ከዛ ሲቀጥል ደግሞ አንድ ላይ ብንሆን ምን ሊፈጠር እንደምችል እንዴት ልንቀየርና ልናድግ እንደምንችል ነው ወደ መጨረሻ አካባቢ የሚተነትነው። እና የመጨረሻው መዝጊያው ሀገር ነው ወገን፣ ወገንም ሀገር ብዙ ቋንቋ አለው ግን አንድ ቤተሰብ ነው ብሎ የሚዘጋው እና ማሳየት የፈለኩት የሁለቱም ድምር ነው እኛ እንትን የሚያደርገን አንድ ሀገር የሚያደርገን ምክንያቱም መሬቱም ከዛ ቅርሳ ቅርሱም አራዊቱም ቡናችንም እንጀራችንም በጣም ብዙ የታወቅንባቸው ነገሮች አሉ። እነዛ ሁሉ ካለው ህዝብ ጋር አብሮ ጀመር ነው ውብ መሆን የሚችለው እንጂ ለብቻው ቢሆን ጋ የሆንብን ነበረ ሚለውንም ሀሳብ በደንብ አጥብቆ ለመሰንበር ታስቦ የተጻፈ ዘፈን ነው። ተፈጥሮና የሰውን ልጅ ማንነት ዋጋ በንጽጽር እንድንመለከት ወደ ውስጥም እንድናይ በሚኮረኩር መልኩ የተጻፈ ነው። ግሩም ዜማ ጥሩ አድርገሽ ተጫውተሽዋል። ወደ ሲንጃለዳ እንሻገርና ከዚህ ቀደም ከብዙ አመታት በፊት የተሞከሩ ስራዎች ቢኖሩም አሁን አሁን የኢትዮጵያን የተለያዩ ቋንቋዎች የተለያዩ ባህሎች በሚወራረስ መልኩ መጫወት እየተለመደ መጥቷል። የሚበረታታ ግሩም አቀራረብም ይመስለኛል። ቀደም ብዬ ባነሳሁት ግጭቶችና የተሳሳቱ መንገዶችን የሚገፉ ወገኖች ባሉበት የነኚህ አይነት ዜማዎች ዋጋ የቱን ያህል የላቀ መሆኑን መረዳት ይቻላል። ስንጃለዳን ስታጠኝ መልእክቱን ስትመለከች አጃቢዎች እንዴት ነበረ? እሱስ እስኪ ስለ ስንጃለዳ ስለወድሃለው አጫዎችን አድማጮች ከቤትጂ ጋር የጀመርነው ሰፋ ያለ ወግ በሰዓት ገዳቢነት አልተቋጨም። በቀጠሮ ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን ወጣቷን ድምፃዊት ብሩክታዊት ጌትነትን በመድረክ ስሟ ቤትጂን ለጊዜው አመሰግናለሁ። ቀደም ባለውና ከፍ ያለ እውቅና ባጎናጸፋት ገርዬ የተሰኘ ስልቷ እንለያት The نبر مگه باو بیتی هرام دیه هرام دیه یتلاق بار روز و تايه هرگیه